ስንት ቀን እንዳለንም ባይታወቅ ቀናት ሳያልፉ መስኮቷ ሳትዘጋ መትጋት አለብን ያሉት በተለያየ ኃላፊነት በተለያየ አቅጣጫ የሚሰራ ይመስላል። እስኪ ወደ ግለሰብ እናወርደው፣ መላልስን ግራና ቀኝ። በህብረተሰብ ደረጃ የሚታዩትን በአገር ደረጃ የሚታዩትን ከግለሰቡ ጋር እያሰባጠርን ተመልክተናል። ዶክተር ሶስና እንደ ህብረተሰብ ጤና አጠባበቅ ባለሙያ ቅድም ባርኔጣዬን ልቀይር ብለዋል። ሁለት ሙያ ስላለዎት አንድ ቤተሰብን በምሳሌ እንውሰድና በዚህ ሰዓት ይህን ፕሮግራም የሚከታተል ምናልባትም ያን ያህል ያላሳሰበው ወይንም በዜና ደረጃ ብቻ የሚሰማ አንድ ወጣት በእርግጥ ዛሬ የዜና ጉዳይ ብቻ ሳይሆን የእሱን ህይወት የእሷን ህይወት የሚመለከት፣ ወላጆቹን የአካባቢውን የሚመለከት መሆኑ ለህልፈት ሊዳረጉ የሚችሉ ሰዎች ቁጥር ትንባያዎቹ በዚህ በዩናይት ስቴትስ የሚሰጡት አሃዞች ያስደነግጣሉ። በመቶ ሺዎች ድረስ ሊደርስ ይችላል የሚለው ተደጋግሞ እየተነገረ ነው። ዛሬ ያሉትን ሁኔታዎች ከግምት አስገብተው በሚደረጉ ስሌቶች የረሳቸዋቸው ተደራራቢ ችግሮች ባሉበት አገር የከፋ ውጤት ሊኖረው ይችላል የሚለው፣ በጭንቀት ምን ላደርግ እችላለሁ ከማለት ይልቅ በተጨባጭ ሊደረጉ የሚችሉ ጥንቃቄዎች በሁለቱ መካከል ያለው ክፍተት አንዳንዴ ጠባብ ነውና በምሳሌ ቢያስረዱን፣ አንድ ወጣት አንድ ቤተሰብ ምን ማድረግ አለበት? አሁን ያልከው ነገር እንዳልከው ሁለት አይነት የተለያየ ነገር አለ። በጣም አንዱ ከሌላው ከሰሜን ደቡብ የሚለያይ አንዳንዱ ችግሩ እኔ ጋ አይደርስም ወይም ደግሞ ይሄ ነገር ወደኛ አይመጣም፣ እንዲያውም ብዙ የሚባል ነገር አለ መሰል የጥቁሩን ህዝብ አይነካም የሚባልም ወሬ አለ ወይ ደግሞ በእምነትም እኔን አይነካኝም ሌላው ደግሞ እንደተናገርከው የሚደነግጡ ተስፋ የሚቆርጡ ሰዎች አሉ ይሄ በየትኛውም አለም ውስጥ ችግር በሚመጣበት ጊዜ የሰዎች ይሄ ሊሆን ይችላል እና አሁን ትልቁ የፓብሊክ ሄልዝ የአነጋገር መንገድ አለው አክቹዋሊ አራት አይነት መንገዶች አሉ። ውስጥ ኮሚኒኬሽን የሚባለው እና ሊመጡ የሚችሉ ችግሮችን ማስጠንቀቅ፣ ሊመጡ የሚችሉ ችግሮችን ማሳወቅ ብለው እና እነዛን ነገሮች ልናደርግ በምንሞክርበት ጊዜ የሰዎችን አእምሮ ወይም ሰዎች የትኛው ቦታ ላይ ናቸው፣ አሁን እንዳልከው አንደኛው ኤክስትሪም እኔ ጋይደርስን የሚለው ይኖራል ወይም ደግሞ ተስፋ የሚቆርጠው ይኖራል እና ለእነዚህ ሁለት ሰዎች የሚቀርቡት መልዕክቶች ለየት ያለ መሆን አለበት። ለዚህ ነው ደጋግሜ አሁን ትልቁ ስራ የመጀመሪያው ስራ ይሄን መሆን አለበት፣ በቂ አይነት ኢንፎርሜሽን መሰጠት አለበት። ያ ንግግር ደግሞ ልክ አሁን እንደተናገርነው የተለያዩ ሰዎች የተለያዩ አስተሳሰብ ውስጥ ስላሉ የእነዛን ሰዎች አስተሳሰብ ይነካ በሚችል ሁኔታ ነው ያ ሀሳቡ መዘጋጀት ያለበት። ሰዎች በሕይወታቸው የሚደርሰውን ነገር ተቀብለው በተለያየ መንገድ ነው የሚያዩት እና ያንን አይነት መንገድ ስላለ ለዛ ነው ሰዎችን ማሰልጠን ይሄ ራሱን የቻለ ስልጠና የሚያስፈልገው ነገር ነው። በቂ የማይሆነው ነገር ለአንድ ሰው ቲቪ ብቻ ወይም ደግሞ ፓምፍሌት ብቻ ወይም ደግሞ ሬዲዮ ብቻ ሰጥቶ መቀመጥ ሳይሆን ሰዎች ያላቸውን ጥያቄ እንዲጠይቁና ጥያቄና መልስ ላይ እንዲካፈሉ እድል መከፈት አለበት። ያንን ካላደረግን ሰዎች የሚሰጣቸውን ሀሳብ ተቀብለው በራሳቸው መንገድ እንዳልነው አንዱ ተስፋ ወደ መቆረጥ፣ አንደኛው ደግሞ ያንን ነገር የመጣል ሊኖር ስለሚችል ማለት ነው እና ይህንን ነገር አልፈን መሄድ አንችልም። ይህንን አልፈን ሰዎች እንዲጠነቀቁ ማድረግ አንችልም። ሰዎችን አስተሳሰባቸውን ለመቀየር መስራት አለብን። መጀመሪያ ያንን አልፈን ትክክለኛ የሆነ ቦታ ልንደርስ እንችላለን ብለን ማድረግ አንችልም። ምክንያቱም በፓብሊክ ሄልት ሂስትሪ ላይ ደጋግመን የምናየው ነገር የሰዎችን አስተሳሰብ መለወጥ እና ማስተማር ትልቁ ስራ፣ ሰዎች ሀሳባቸውን ከቀየሩ በኋላ ያለውን የሚያደርጉትን ነገር እንዲለውጡ ስለሚረዳቸው ነው እና የንግግር እድል መክፈት ነው ትልቁ ስራ። ሌላው ደግሞ ሳልናገር ማለፍ የሌለብኝ ነገር የሰዎችን ጭንቀት ወይም ደግሞ የሰዎችን ጥያቄ ወደኋላ ማድረግ የለብንም። ምንም እንኳን የማይመስል ነገር ቢመስለንም፣ እሱ ደግሞ ሌላ ትልቅ ነገር ነው። በምንነጋገርበት ጊዜና ሰዎች የተለያየ አይነት የሚገርም አይነት አስተሳሰብ ሊኖራቸው ይችላል ከሳይንሱ በጣም የወጣ ግን በደንብ አድርገን እድል ሰጥተን ችግራቸውን፣ ጭንቀታቸውን መስማትና ተረተን ጥያቄያቸውን መመለስ መቻል አለብን። ከተጨባጩ የራቀም ቢሆን ለሱም ቦታ ይገባዋል ነው ያሉት ዶክተር ሶስና በዚህ ሰዓት የሚከታተሉ አድማጮቻችንን በሰፊው እንጋብዛለን የመጨረሻ የሚሆን ጥያቄ ለሁለታችሁም ልሰንዝርና ፈተናው ጀመረ እንጂ አላበቃም መልሰን የምንገናኝበት ውይይት ነው የሚሆነው አንድ የማይታለፍ ጉዳይ እናንሳ በሽታ አምጪ ረቂቅ ተህዋስ ቫይረስ ያመጣው ሳይሆን ሰዎች በተለያየ ሀሳብ አንዱ ሌላው ላይ ያደርሷቸው የነበሩ አንዱ ሌላውን የሚመለከቱበት የተከፋፈለ ሀሳብ እንዲህ ያለ ከባድ ፈተና በመጣበት ጊዜ አደጋ ነውና ምናልባትም ከዛ ግምትና ሀሳብ ውጪ ሆነው ሰዎች የተቀራረበ ሁኔታም እንዲፈጥሩ ሊረዳ ይችል ይሆናል። በአንጻሩ ነገር ግን የቅርብ ጊዜ እውነታዎች የእምነት ቤቶች የተቃጠሉበት፣ ሰዎች በከንቱ የተገደሉበት እገሌ ያደረገ እገሌ ላይ ተፈጸመ የሚለውን ትተን ከተመለከትን በዓለም ላይ የመጣ ፈተና ወደ ኢትዮጵያ ገብቶም ቁጥሮች ታይተዋል። ያ እውነታ ባለበት ሰዎች ምን አይነት ለህይወት ወሳኝ የሆኑ ነገሮች ላይ ትኩረት ማድረግ አለባቸው። ዶክተር ዳውድ በርሶ ልጀምርና በዶክተር ሶስና እንጨርሳለን። ፊሎዞፈሮች ልታደርገ እንፈልገሃል መቼስ ይሄ ትልቁ ጥያቄ ነው። ለእኛ ሀገር እንደ እኛ ሀገር ያለ ትንሽ በኢኮኖሚው በጣም ያልዳበረ ያልጠነከረ፣ ነገር ግን በህዝብ ብዛት ደግሞ በጣም ብዙ ህዝብ ያለው አገር እንደዚህ አይነት ትልቅ አደጋ ሲመጣ ቅድሚያ የሚሰጠው ነገር ማስተካከል ያለብን ይመስለኛል። ፖለቲካችንም ቢሆን ህብረተሰቡ እያንዳንዱ ያለውን ግንኙነትም ቢሆን አሚን ፈረንጅ አይደለም ሱማሌ ና ሱዳን ሊለየን የማይችል ሰዎች ስበስ አንድ አይደለንም እያልን እንጣላለን። በጣም ነው የሚያሳዝነው። ውስጡ ምክንያት ስለሌለው አይደለም ንቄውም አይደለም። ግን የሚመለከታቸው ሰዎች ይህንን ነገር እንዴት አድርጎ ማስተካከል፣ ማብረድ እንደሚቻል ማሰብ መጀመር አለባቸው። ሁሉ ጊዜ እየተጠራጠርክና እየተናቆርክ መኖር እስከ መቼ ነው የሚሆን ነገር ምክንያት እንደዚህ አይነት ለይቶ ማገድልና ለይቶ ማው አደጋ ሲ በደንብ አርግ ራስህን የት እንዳለህና ምን ያህል ትንሾችና አቅማችንም የተወሰነ እንደሆነ ነው የሚያሳየህ። በተለያየ መንገድ ልትገልጸው ትችላለህ፣ ግን ዋናው ምንድ ነው እኛ ራሳችን እንደዚህ አይነት ቦታ ላይ ሀይላችንን እና ገንዘባችንን ብናጠፋው ከድሮ ጀምሮ ራሱ የት እንደርስ ነበር ብለን መጠየቅ መቻል አለብን። ሆስፒታሎቻችን እንዴት ይጠነክሩ ነበረ? የህክምና ባለቤዎቻችን እንዴት የተሟላ እና አቅርቦት ኖሯቸው የተሟላ ስራ ይሰጡ ነበረ ብለን መጠየቅ እንችላለን። መድኃኒቶቹ የተሟሉ የሆኑ ነበር ብለን መጠየቅ እንችላለን። ያ ደግሞ ሁሉም ቦታ ላይ ይደርሳል። እና መቼስ ኢኮኖሚ በጣም የደከመ አገር ላይ እንደዚህ ያለው መጠየቅ እንደ ቅንጦት ነው የሚመስለው፣ ግን አይደለም። አይደለም ከዋናው ከመሪ ጀምሮ እስከ ታች ነው የሚወርደው። ይሄ ለፖለቲከኞቻችን ብቻ በሚተው ነገር አይደለም። እያንዳንዳችን ይህንን ጥያቄ የምንጠይቅበት ጊዜ ነው። እንደዚህ አይነት ነገር ሲመጣ በሃይማኖቱም ያለው ሃይማኖቱም እንደዚህ አይነት ነገሮችን ማብላላት መጀመር መቻል አለብን። ለምንድን ነው እኛ በውጊያ ና በእርስ በርስ ምንድ ነው ላይ ገንዘባችንን እያባከን ሆስፒታሎቻችንና በጣም ወሳኝ የሆኑ ህብረተሰባችን አውታሮች ሆስፒታል አንዱ ነው፣ ውሀም ልትለው ይችላል፣ ኤሌክትሪሲቲ ሳይጠናከሩ የሚቀሩት ምክንያቱ ያው ገንዘቡ እኮ ከአንዱ ቦታ ወደ አንዱ ቦታ ነው የሚሄደው፣ የትም አይሄድም። እና መተማመን፣ መከባበር፣ ነገሮችን ለይቶ ህብረተሰብን አክብሮ መኖር ማንችል ከሆነና አንዱ አንዱን ምንድነው የሚያደርገው ከሆነ ፖለቲከኛ መሆን ፈልጌ አደለም፣ ስራይም አይደለም አደለም። በቂ ስራ አለን አሁን ህክምናው ላይ ግን ኦቨርኦል ፒክቸሩን ስታየው ይህንን ህብረተሰባችን ረጋ ብሎ ቢያየው እኮ በጣም ብዙ ከባድ ነገር አይመስለኝም። እና ፖለቲከኞቻችን በተለይ ይህንን ህብረተሰብ በሚመሩበት ጊዜ ይህን ኃላፊነት እንደ ትልቅ ኃላፊነት ይዘው ይሄ እንግዲህ ሊያነጋግርም ነው እና ሀሳቡ በዚህ ሰዓት የሚከታተሉ በሁሉም ደረጃ ያሉ ኢትዮጵያውያን እንደሚወያዩበት ተስፋ አድርጋለሁ። ዶክተር ሶስና የመጨረሻው እድል እርሶ ነው። እሺ እኔም ትልቁ ቃላችን የሚመስለኝ ሀይል አለን። ይህንን ስል ያው የኢቦላን ታሪክ ተነጋግረናል። በኢቦላ ጊዜ የውጭ ሰዎች መጥተው ነው እኛ ልናደርገው የምንችለውን ነገር አፍሪካ ውስጥ ያስተማሩን እና ያ ነገር እንዳይደገም ህዝቡ ኃይል እንዳለው ማስታወቅ አለብን እና ለእኔ ትልቅ ቃል ማስታወሻ ነው ብዬ ማስተላለፍ የምፈልገው ምን ያህል የራሳችን የሆነ ኃይል እንዳለን ራሳችንን ማዳን የምንችለው ብቻችንን መኖር አንችልም። ማንም ሰው አይችልም። ማንም ሀገር አይችልም። እርዳታ ያስፈልገናል። ደግሞ እያደግን ነው ግን አሁን እያወራናቸው ያለናቸው ብዙ ነገር በደንብ ኦርጋናይዝድ ከሆንን ራሳችን ማድረግ የምንችለው ነገር ነው እና በትንሽ ዶክተሮች፣ በተማሩ ሰዎች ፒኤችዲ ወር ኤም ዲ ባላቸው በትንሽ ሰዎች ላይ ከማተኮር ህዝቡ እንደ ህዝብ ራሱን ቢጠብቅ በቂ የሆነ የጤና አጠባበቅ ትምህርት ቢያገኝ እንደዚህ አይነት ነገሮች እንኳን በሚመጡበት ጊዜ ራሳችንን መጠበቅ እንደምንችል ስንረዳ አይ ቲንክ ይሄ ራሱ አንድነታችንን የሚያበረታ ነገር ይመስለኛል። አንድ ምሳሌ ልስጥ። ባለፈው ጊዜ ወዲያው ውሃን ሪጅን ቻይና በመጣው የኮቪድ ናይንቲን አውትብሬክ በወጣ ጊዜ በሁለት ነው በሶስት ሳምንት ውስጥ ሰባት ሆስፒታል ሰሩ። ባልሳፋት ሰባት ይመስለኛል፣ ምናልባት ጨምሬ ይሆናል ቁጥሩን ግን፣ በአንድ በትንሽ ሳምንቷት ውስጥ ሆስፒታል ሰሩ። ከዛ በሁለተኛው ሳምንት ኒው ኢንግላንድ ጆርናል ኦፍ ሜዲሲን ላይ አንድ ትልቅ ሪቪው አርቲክል አነበብኩኝ። ኒው ኢንግላንድ ጆርናል ኦፍ ሜዲሲን በጣም የታወቀ የሜዲካል ሳይንቲፊክ ጆርናል ነው እዛ ፓብሊሽ ማድረግ ትልቅ ዋጋ አለው ተብሎ ይገመታል። እና እዛ ላይ ሳነብ አስራ ስምንት የቻይና ስሞች አሉ። ከዛ ውስጥ አንድም አውሮፓዊ የለም። ከዛ ውስጥ አንድም የሌላ ሀገር ሰው ስም የለም። እና ስለ ኮቪድ ናይንቲን አጀማመር፣ እንዴት እንደተሰራጨ፣ ምን እያደረጉ እንደሆነ የጻፉት ናቸው ሰዎቹ ራሳቸው በራሳቸው እና የተሰማኝ ምንድን ነው ችግሩ ምንም እንኳን ከነሱ ሀገር ቢመጣም ራሳቸውን ለማዳን ራሳቸው በራሳቸው አንድ ነገር አደረጉ። እሱ ብቻ ሳይሆን ታሪክንም በሚጻፍበት ጊዜ የራሳቸውን ታሪክ ራሳቸው መናገር ቻሉ። እንደዚያ ነገር በሚመጣበት ጊዜ ሁል ጊዜ ወደ ሌላ ወደ ምዕራብ ዓለም ነው የምንመለከተው። ግን በጣም አሁን ያለን እድል እኔ የሚመስለኝ በዚህ በመጥፎ ሁኔታ ውስጥ ህዝቡን ካስተማርን ወደ ጤና ባለሙያዎች ብቻ ትሬንድ የሆኑት ጤና ባለሙያዎችን ብቻ ካላየን ሰፋ አድርገን ከተመለከት ነው ብዙ ህዝብ ራሱን ማዳን ይችላል። ግን እኛ መርዳት አለብን እና ያ እንደዛ አይነት ነገር ይሄ ሰልፍ ኤምፓወርመንት ራስን ማበረታታት ህዝቡን የሚያነሳሳ ይመስለኛል። እና ትልቁ ስራ የፓብሊክ ሄልት አድቮኬሲ ሶሻል ጃስቲስ ነው ብዬ ነው ማምነው። በእኔ ግምት ይቅርታ አድርግልኝ አማርኛ ማህበራዊ ፍትህ። እና ራሳችንን ስናድን ደግሞ ለራሳችን አንድ የሆነ የሚሰማን ክብር አለ። ራሳችን ራሳችንን ስናድን በአንድነት የሚሰማን የሆነ የሚሰማን ነገር አለ፣ ፕራይድ አለ። እና ያንን ብናደርግ ደስ የሚለኝ የምፈልገው በቃ ይሄንን ነው። ሰው እራሱን ማዳን የሚችልበት ደረጃ አለ። ራሳችንን መርዳት የምንችልበት በጣም ብዙ ብዙ እድል አለ። በዚህ እና ያን ብናደርግ ለአንድነትም ይጠቅማል ብዬ አምናለሁ። መልካም። ደጋግሜ እንዳነሳሁት በዚህ ሰዓት ውይይታቸውን የሚከታተሉ አድማጮች እርስ በርስም እንዲነጋገሩባቸው ነው እና የዚህ ውይይት አላማ በርካታ ቁም ነገሮችን እንደቀሰሙ ተስፋ አድርጋለሁ። ዛሬ አለምን ባራደው ፈተና ወቅት ወሳኝ ደቂቃ ላይ መደረግ የሚችሉ ጉዳዮች አሉ በሚል ነው። ቀደም ብሎ ዶክተር ዳውድ ገርበብ ያለችው መስኮ ሳትዘጋ ዛሬ በሚደረጉት ወሳኝ ቁም ነገሮች ላይ በርከት ያሉ ሀሳቦችን አካፍላችኋል። መልሰን ስንገናኝ ምናልባትም ዶክተር ዳውድ በተሳሳትን አሳሳቢዎቹን ጉዳዮች አጉልተን አይተን በሆነ ሲሉ ስጋታቸው በተስፋ እንዲተካ ተመኝተዋል። ለዚህ ሰፊ ውይይት ለጊዜያቸው አመሰግናለሁ። ተከታታይ በሚኖሩ ውይይቶቻችን መልሼ አገኛችኋለሁ። አመሰግናለሁ። ዜር ይስጥልን። እናመሰግናለን።